የደቡብ ሱዳን ጸረ መንግስት ኃይሎች የዩኒቲ ግዛት ዋና ከተማይቱን ቤንቲዩን መቆጣጠራቸውን የመንግስቱ ኃይል የሆነው የሱዳን ህዝብ አርነት ሰራዊት ኤስፒኤልኤ ዛሬ አረጋግጧል። መንግስቱ አክሎም ተቃዋሚዎቹ ምናልባት ድጋፍ ከካርቱም አግኝተው ሊሆን እንደሚችል የሚጠቁም መልእክት ቢያስተላልፉም አማጽያኑ ግን ይህንን የጁባን ውንጀላ ፈጥነው ሙሉ በሙሉ ነው ያስተባበሉት። ሉሲ ፖኒ ከናይሮቢ ለአሜሪካ ድምፅ ያስተላለፈችው ዘገባ አለ። ሰሎሞን አባተ ያቀርበዋል። የሱዳን ሕዝብ ባርነት ሰራዊት ኤስፒኤልኤ ቃል አቀባይ ፊሊፕ አጉየር ለአልጀዚራና ሌሎችም የዜና አውታሮች ዛሬ በሰጡት መግለጫ የቤንቲዩን በተቃዋሚዎቹ እጅ መውደቅ አረጋግጠዋል። በእርግጥ ተቃዋሚዎች ከተማይቱን መያዛቸውን ያሳወቁት ትናንት ነበር። በሌላ በኩል የመንግሥቱ ቃል አቀባይ የሆኑት ሚካኤል ማኩዬ ሉዬት ግን የቤንቲዩ ውጊያ እንደቀጠለ መሆኑን ገልጸው መንግሥቱ መልሶ እንደሚቆጣጠራት በአጽንኦት ተናግረዋል። ቤንቲዩን ሙሉ ለሙሉ አልተቆጣጠርንም። ቤንቲዩ ተከፍላ ያለች ሲሆን አሁን እየተዋጋንባት እንገኛለን። ዛሬ ወይም ነገ በሙሉ እንይዛታለን። እነዚህ በጸብ ያለመፈላለግን ቃል እየረገጡ ያሉ ሰዎች ናቸው። እነዚህ የገቡባቸውን ስምምነቶች የሚያከብሩ ሰዎች አለመሆናቸውን እኛ ደጋግመን በግልጽ ተናግረናል። ስለዚህ ዛሬም ያንን በጸብ ያለመፈላለግ ስምምነት መርገጣቸው እንግዳ ነገር አይደለም። ጸረ መንግሥቱ ኃይሎች ግን የአሁኑን ጸብ ያጫረው ዩኒቲ ግዛት ውስጥ ባላቸው ይዞታዎቻቸው ላይ ጥቃት የከፈተው መንግሥቱ ራሱ ነው ሲሉ ለጁባ ክስ የአጸፋ መልስ እየሰጡ ነው። የመንግሥቱ ቃል አቀባይ ማኩየ ያክለውም ቤንቲዩ ላይ የዘመቱት ተቃዋሚ ኃይሎች ተነስተው የገሰገሱት ከሱዳን ግዛት ስለመሆኑ ማስረጃ ቢኖራቸውም በእርግጥ ከካርቱም ድጋፍ አግኝተው እንደሆነ ግን ገና እያጣሩ መሆናቸውን ገልጸዋል። እነዚህ ክሶች ግን ጨርሶ ሐሰት ናቸው ሲሉ የተቃዋሚዎቹ ቃል አቀባይ ጄምስ ጋት ዴክ ዳክ አስተባብለዋል። እንዲያውም ከሱዳን ጋር ስምም የሆኑትና ውልም ያላቸው እነርሱ ራሳቸው እኮ ናቸው ሲሉ ክሱን ወደ መጣበት መልሰዋል። ጋት ዴክ እኛ ሱዳንን ጨምሮ ከማንም ሀገር የምናገኘው ድጋፍ የለም ብለዋል። በርግጥ እንደ ጦር ስልታቸው አንድ አካል የነዳጅ ዘይት ምርቱን ለማስተጓጎል እንደሚንቀሳቀሱ ያረጋገጡት የአማጽያኑ ቃል አቀባይ ጋት ዴክ በድፍድፍ ዘይት ማውጫዎቹ ተቋማትና ማሳዎች ላይ የተሰማሩት ሠራተኞች በሙሉ በአንድ ሳምንት ጊዜ ውስጥ ሥራቸውን አቁመው እንዲወጡ ማዘዛቸውን ተናግረዋል። የከትናንት በስቲያዎቹ ቅዳሜና እሁድ በአንድ ከቤንቲዩ ወጣ ብሎ በሚገኝ የከርሰ ምድር ዘይት ብዝበዛና ልማት ተቋም ላይ አደጋ ተጥሎ እንደነበር መዘገቡ ይታወሳል። be